በማህበራዊ መገናኛ ከ420 ሺህ ብር በላይ በማሰባሰብ ከ1500 በላይ ተማሪዎችን በደብተርና እስክሪብቶ መደገፋቸውን የነቀምቴ ልጆች ፌስቡክ ገጽ አስተባባሪ ለቪኤ ተናግረዋል። አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የተጀመረው ዘመቻ እንዲሳካ በአገር ውስጥና ውጭ አገር የሚገኙ የነቀምቴ ተወላጆችና ሌሎችም መሳተፋቸውን አስተባባሪው ገልጸዋል። በከተማው ለሚገኙ ችግረኛ ሴት ተማሪዎች የግል ንጽህና መጠበቂያዎችን ለማደል እየሰሩ መሆናቸውን ገልጸዋል። የከተማይቱ ከንቲባ ጽህፈት ቤት ኃላፊ ይህ ተግባር በ11 ትምህርት ቤቶች የሚገኙ ችግረኛ ተማሪዎችን ተጠቃሚ እንደሚያደርግ አመልክተዋል። ናኮር መልካ ከአምቦ ተጨማሪ ዘገባ አለው። አቶ ለሊሳ አማኑኤል የአንድ መንግስታዊ ያልሆነ ድርጅት ሰራተኛ ናቸው የድሮ ታሪክን ለማውሳት የልጅነት ትውስታቸውን ለማካፈል በማህበራዊ ጉዳዮች ላይ ሀሳብ ለመቋደስ የከፈቱት የነቀምቴ ልጆች የተባለ የፌስቡክ ገጽ ሌላም ቁም ነገር ይዞ መጥቷል ይላሉ። ፌስቡክን ለበጎ አድራጎት ተግባር አውለው በሀገር ውስጥና በሌላም ሀገራት የሚኖሩ የነቀምቴ ተወላጆች እና ሌሎችንም አስተባብረው አንድ ሺህ አምስት መቶ ለሚሆኑ ችግረኛ ተማሪዎች ደብተር እስክሪፕቶና እርሳስ መግዛታቸውን ይናገራሉ። ከራም መሰሪቲ ሐዋሳ ከነበሬ ስሜ እዞሌ አርከቀለይ በዚህ ማህበራዊ ድረገጽ ለችግረኛ ቤተሰብ ተማሪዎች ደብተር እንገዛለን በማለት ቅስቀሳ ጀመርን። ይህም ተግባር ተሳክቶልን ወደ አራት መቶ ሀያ ሺህ ብር ነው የሰበሰብነው። ለአንድ ሺህ ተማሪዎች ለመግዛት ያሰብነውን ለአንድ ሺህ አምስት መቶ ተማሪዎች ባለ ሀምሳ የሆነ ደብተር አንዳንድ ደርዘን ባለ መቶ አራት እና ሰባት እስክሪቶ እና ስድስት ስድስት እርሳስ መግዛት ችለናል። በሰኒስ ከንቶ ፓኬጂ ከመሰሰር ኔራ አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የጀመሩት ይህ በጎ ተግባር ከግብ ይደርስ ዘንድ ከሚመለከታቸው አካላት ጋር መወያየታቸውን ገልጸዋል። ከንተ ደግሞ ስሪት ቤቱ ደንበቁ መነበሩ ምሳት ከትምህርት ቤት ርዕሰ መምህራን ጋር በዚህ ጉዳይ ዙሪያ ተወያይተናል። እንዲሁም ከሴቶችና ሕጻናት ጉዳይ ጽፈት ቤት ጋር ውይይት አድርገናል። በዚህም መሰረት እነሱ ናቸው የሚረዱ ተማሪዎችን የለዩልን። በየአካባቢው በሚገኘው ድርም የተለዩ ሕፃናት ስለነበሩ በዚህ መልኩ ነው ድጋፍ የሚገባቸውን ተማሪዎች የለየ ናቸው

ሴት ተማሪዎችን በተመለከተም ያቀንዋል ይላሉ። በቀጣዩ የትምህርት ዘመን ተማሪዎች የትምህርት መርጃ ግባቱ ችግር ያጋጥማቸዋል ብለን አናስብ። ሆኖም ግን ደንብ ልብስ ለማሟላት እንዲሁም አንዳንድ ተማሪ እንኳ ይዘን የምግባቸው ወጪ የምንችልበት ሁኔታ ላይ እየተወያየን ነው። በተጨማሪም አንዳንድ ሴት ተማሪዎች ሞዴስ ለመግዛት አቅም ስለሌላቸው የወር አበባቸው ሲመጣ ለተከታታይ አንድ ሳምንት ከትምህርታቸው የሚቀሩበት ሁኔታ እንዳለ ከመምህራን ለመረዳት ችለናል። ሞዴስ በመግዛት ብቻ ሳይሆን ይህ አይነት ችግር ሲያጋጥማቸውም የሚቀይሩበት መጸዳጃ ቤት እንዲኖር ለማድረግ እየተወያየን ነው። ረት መሪያቻ ይህን ድጋፍ የተረከቧቸው የከተማው ከንቲባ ጽህፈት ቤት ኃላፊ አቶ ፍርዲስ አገመዳ በዚህ ድጋፍ ምን ያህል ትምህርት ቤቶች ተጠቃሚ እንደሚሆኑ በመጥቀስ ስለ ስኬታማነቱም ተሰርቷል ያሉትን ገልጸዋል። ደብተር መግዛት የማይችሉ ተማሪዎች በቀበሌ ትምህርት ቤትና ሴቶችና ሴቶች እና ህፃናት ጉዳይ ጽህፈት ቤት ነው ተለይተው ወደ እኛ የሚመጡት። ድጋፉ በጥንቃቄ 11 ትምህርት ቤት ውስጥ ላሉ 1500 ተማሪዎች እንዲሰጥ የሚሰራው የነቀምቴ ልጆች በተባለው የፌስቡክ ገጽ ከጥቂት ወራት በፊት ከ450 ሺህ ብር በላይ ተሰብስቦ ለነቀምቴ ስፔሻላይዝድ ሆስፒታል ታካሚዎች የሚለብሱት የተለያዩ አልባሳት ተገዝተው ተበርክተዋል ያሉት አስተባባሪው በዚሁ ገጽ አማካኝነት ከአሜሪካን ሀገር የተላከ አንድ ኮንቴይነር ሙሉ የህክምና ቁሳቁስ ድጋፍ ወጪም በመሸፈን ነቀምቴ እንዲደርስ መደረጉን ገልጸዋል። രാമേരി കാജിംസ് റേഡിയോ നാക്കൂർ മൽക്കാമ്പോ